And ጌታችን እግዚአብሔር ኢየሱስ ክርስቶስ ወይ ቅዱሳን የሚሆኑ ደቀ መዛሙርትና ንጹሐን ሐዋርያትን እንዲህ አላቸው፣ እናንተ የምታዩትን ያዩ ዘንድ ብዙ ነቢያትና ጻድቃን ወደዱ፣ አላዩም። እናንተ ዛሬ የምትሰሙትን የሰሙ ዘንድ ወደዱ፣ አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጀሮቻችሁ ግን የተመሰገኑ ናቸው። እኛንም እንደ እነሱ የበቃን አድርገን በቅዱሳን ጸሎት የከበረ ወንጌልን ቃል ሰምተን እንሰራ ዘንድ the ahead on � ኢ <hype> ተባ <su> <incarcerated> Kedo 嗯 <noise> yeah 我哎。Well

ምዕራፍ 21 ከቁጥር 1 እስከ 17 ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ፣ እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫዋንም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ ማንም እንዲህ አንዳች ቢላችሁ ለጌታ ያስፈልጉታል በሉ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉስ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል ላይ በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ እየተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት ልብሳቸውንም በእነርሱ ላይ ጫኑ። ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ ያነጠፉ ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳህና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፤ ሆሳህና ባርያም እያሉ ይጮው ነበር። ወደ ኢየሩሳሌም በገባ ጊዜ የመላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገብታዎች የርግብ ሻጮችንም ወንበሮች ገለበጠና ቤቴ ጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን የወንበሮች ዋሻ ያደረጋቸዋት አላቸው። በመቅደስም ምውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን እንቃ ድንቅ በመቅደስም ወሳና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው፣ እነዚህ የሚሉት የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፤ ከህጻናትና ከሚጠቡት አፍ ምስጋና ለራስህ አዘጋጅ የሚለውን ቃል ከቶ አላነባችሁ ምን አላቸው? ትቷቸውም ከከተማ ወደ ቢታንያ ያወጣ ወጣ፣ በዚያም አደረ። ሰማይና ምድር ያልፋሉ፣ ቃላዊ ማያልፍና ለጌታ ለደቀ መዛሙርቱ ናምን በቃለ ወንጌል ቅዱስ አሜን።